ፀሐይ አሳታሚ ድርጅት በህትመት ስራ ላይ ብቻ የተወሰነ አይደለም። የተለያዩ አስተዋጽኦዎችንም እንደዚሁ ያበረክታል። መጽሐፍትን ለግለሰቦችም፣ ለዩኒቨርሲቲዎች ከማከፋፈል አልፎ በሌላም በልኩ ቀደም ሲል ከአገር ቤት ከመውጣት በፊትም በግል ፕሬሱ ወይም በነጻ ፕሬሱ ውስጥ ተሰማርተ ስለሰራም ከዛው ከጋዜጠኝነት ስራው ጋር በተያያዘ የተለያዩ ጸሀፍ ጋዜጠኞች በርካታ የሆኑ የፕሬስ ነጻነት አስተዋጽኦች ያበረክታል። ይህስ የመጣው ከምን አኳያ ነው። የህጽመቱና የፕሬስ ነጻነቱን ማያያዙ እንደምን ይገለጣል? እንግዲህ በዚህ በደርግ ስርዓት ውስጥ ላደግን ወጣቶች፣ አንድ ነገር ለምሳሌ የኦሮማይን መጽሐፍ ማንበብ ክልክል ነበረ። እንግዲህ ህግ ወጥቶ ነው በአዋጅ ነው መንግስትን የሚቃወም ነገር መጽሐፍ ማሰራጨት ማሳተም ክልክል ነው ተብሎ በአዋጅ ነው የተከለከለው። ስለዚህ ቁጥጥር ነበረ እና ከዚህ ከውጭ በቪኦኤ እና በዶች ቬለ ከነገነ ደግሞ በኢህአፓም ሆነ በዚህ በወያኔው የሬዲዮ ጣቢያ እየተደጋገመ ሁሉም የሚለው ዲሞክራሲ እንደገና የዚህ የነጻ ፕሬስ አስፈላጊነት ስልጣን ከደርግ ወደሚቀጥለው መንግስት ሲቀየር እኛ እሱን እናከብራለን እያሉ የመጡት ሰዎች ናቸው። ያንኑ ሀሳባቸውን የቀየሩት የእውነት እዚህ የኔና አንተ ትውልድ ሁለታችንም በጋዜጠኝነት አገልግለናል። በወቅቱ የዚህ ዴሞክራሲ የሚባለውን ነገር ከማመናችን የተነሳ ያንን በስራ ላይ ለመተግበር ብዙ ሞክረን ነበረ። ግን ያ ደግሞ ተከታትሎ ብዙ ችግር ደረሰብን እና መቀጠል አልቻልም። እንደዛ ደግሞ ሆኖ እንዳልኩህ ስደቱም መጣ። ከተሰደድኩ በኋላ እንዴት አድርጌ ነው ለኢትዮጵያ በጋዜጠኝነት አሜሪካ ጋር ነገር ሆኜ እሰራ አለሁኝ ከዚህ በነጻነት አስፈላጊውን የሆነ ነገር በአቅሜ ያንን ኢትዮጵያን ሪቪው ላይ በምተዋጽኦ እናደርጋለን። ኢትዮጵያ ውስጥ ግን በነጻነት ወንድሞቻችን ስራቸውን፣ እህቶቻችን ስራቸውን እንዲቀጥሉ ለማስቻል የበኩሌን ለማድረግ ነው። በዛን ሰአት ላይ የዚህ የፔን ቦርድ አባልነት ከእንደገና ገና ደግሞ በኮሚቴቱ ፕሮቴክት ጆርናሊስት የሚባለው ሲፒጄ እና አለም አቀፍ የሴቶች ሚዲያ ፋውንዴሽን ለእነሱም እንደዚሁ በአማካሪነትና በዚህ በአፍሪካው ቡድን ውስጥ በማገልገል ብዙ ለማድረግ ሞክሬ ያለሁ። አዲ ትልቁ ነገር የምለው እኔ በተለይ ከዚህ ከጋዜጠኝነት ወጥቼ ወደ አሳታሚ ድርጅት ውስጥ ከገባሁና መጽሐፍ ማሳተም ከጀመርኩ በኋላ ተመልሼ ጋዜጠኛ እንደማልሆን አውቀዋለሁኝ ግን ኢትዮጵያ ውስጥ ጋዜጠኞቹ ስራቸውን እንዲሰሩ በተለይ የመጻፍ መብታቸው እንዲጠበቅ የበኩልን አስተዋጽኦ ማድረግ ከሆነ ወጣቶቹ እዛ ያሉት ጋዜጠኞች ስራቸውን መቀጠል ይችላሉ እና አንዱ ትልቁ ምናልባት እንደ ግለሰብ አደረግኩም ብለው ነገር እሱ ይመስል በጣም ብዙ እኔ አገር ቤቶኜ ካደረግኩት በላይ ራሳቸውን ለዚህ ለትልቅ አላማ ሰውተው በየጊዜው እስር ቤት እየተመላለሱ እስር ቤት እየታሰሩ እየተገረፉ፣ ብዙ በደል እየተደረሰባቸው ከእንደገና ተመልሰው እየገቡ ስራቸውን አላቆምም ያሉትን ወንድሞቻችንን እና እህቶቻችንን በዓለም በዓለም ፊት እንዲታወቁ፣ እንዲሸለሙ ለማድረግ እድሉ ስለነበረኝ እግዚአብሔርም ተጨምሮበት እነዚህ ሰዎች በዓለም አቀፍ ደረጃ እንዲታወቁ ሆኗል እና እሱ እሱ በጣም ደስ ይለኛል፣ እንደ ግለሰብ፣ እንደ ኢትዮጵያዊ እንደዛም ደግሞ ይህንን ብታደረጉ ትታሰራላችሁ፣ ትገደላላችሁ ሲባሉ ሳይፈሩና ሳይሸሹ ተመልሰው ያንን ስራ የሚሰሩ ታጋይ የሆኑ ጋዜጠኞች ስለነበሩን ስላሉን መቼም በጣም ነው በዛ በዛ የምኮራው። ባለፉት ሀያ አመታት ውስጥ የፀሐይ አሳታሚ ድርጅት ብርቱ ፈተና ገጥሞት ነበር ብለው ብለ ከምታስባቸው ነገሮች ውስጥ ወይም ገጥሟችሁ ከነበሩት ውስጥ በምሳሌነት የምታነሳ ይኖራል? ያንንስ ገጥሞ የነበረውን ተግዳሮት በምን መልክ ተወጣችሁት? ሊያልጠበቅ ነው በጣም በተለይ ውጭ ሀገር ከመንግስት የምትፈራቸው ነገሮች አሉ። አንዳንድ ጊዜ ግን በስደት ላይ ግን ካሉ ድርጅቶች በተለይ የምንሰራውን ስራ ውጭ ሀገር ያለውን የነጻነት ህግ ያውቃሉ የሚል ተስፋ ስለነበረኝ ምንም ስላልጠበቅኩኝ፣ ምናልባት የኮሎኔል መንግስቱን መጽሐፍ በማሳተምበት ጊዜ ከኢህአፓ አንድ ግሩፕ ውስጥ ያደረጉት ያኔ እሱ ነው ትልቁ በጣም ከባድ ነገር በእኔ ህይወት ውስጥ እሱ ነበረ ስላልጠበቅኩትም ነው ድርጅቱ ለኢትዮጵያን ፕሬስ ነጻነት ይታገላለሁ የሚል ድርጅት ይህንን መጽሐፍ አሳትመህ አታተርፍም አይነት ነገር ነው እና ምን ያህል ኪሳራ ውስጥ እንደከተተን በጣም ከባድ ጊዜ ነበረ እሱ ነው አይ ቲንክ ትልቁ ፈተና ግን እነሱም የተማሩበት እኛም የተማርንበት ነገር ይመስለኛል። ና ከዛ በኋላ አልተደገመም በሀያ ዓመት ጊዜያቶች ውስጥ ስ የእኛ ትልቁ የጸሐይ አሳታሚ ድርጅት የምንኮራበት የረካንበት ትልቅ ስኬታችን ነበሩ ወይም ነው ብለህ በምሳሌነት የምትነቅሰው ይኖራል? አብነት የምታነሳው የተለያዩ መጽሐፎች አሉ። አንድ አይደለም የተለያዩ ናቸው። ምናልባት በየስንት ጊዜው የሚመጡ ናቸው። አንደኛው በግራኝ አህመድ ወረራ ጊዜ በአስራ ስድስተኛው ክፍለ ዘመን የተጻፈው ፉቱህ አልሀበሽ የሚባለው አልፋቂ የጻፈው ከቢኛ ከግራኝ አህመድ ጋር አብሯቸው ዘመቻ የተጓዘ የመናዊ ነው እና እሱ የጻፈውን ከአረብኛው ወደ እንግሊዝኛ አስተርጉመን ማሳተማችን እሱ ትልቅ ነገር ነው። በአስራ ስድስተኛው ክፍለ ዘመን ተጽፎ እስካሁን ድረስ በእንግሊዝኛ አልነበረም ሙሉን ያንን ማሳተማችን በጣም በጣም ትልቅ ነገር ነው። አንደኛ እሱ ነው። ሁለተኛው ጸሐፊ ትእዛዝ ገብረ ስላሴ መጽሐፍ ስለ አጼ ምኒልክ ጽፈው በአስራ ዘጠኝ ስልሳ አምስት አመተ ምህረት በፈረንጆቹ አገር ቤት የታተመው ከዛ በፊት ደግሞ በአስራ ዘጠኝ ሰላሳ በፈረንሳኛ የታተመውን ወደ እንግሊዘኛ ተተርጉሞ አሁን እንግሊዘኛ የሚናገረውም ኢትዮጵያዊውም እንደዚሁ አግኝቶ ሙሉውን ለማንበብ እንዲችል መብቃቱ ይህንን የመሳሰሉ ሌላ ደግሞ ወጣት ኢትዮጵያውያን ምሁራኖች በዓለም አቀፍ ደረጃ ተወዳድረው ስራቸውን የሚያሳዩበት ጥናት ውጤታቸውን የሚያቀርቡባቸውን ሃይማኖታዊ የሆነውንም ሆነ ሃይማኖታዊ ያልሆነውን የጥናት መድብሎቹን ማዘጋጀታችንና እዛ ላይ ደግሞ ብዙ ወጣቶችን መጀመሪያ ድህረ ምረቃ ትምህርታቸውን ከጨረሱ በኋላ እንዲታ እንዲታተሙ መብቃታቸውና የእነሱን እድገትና ምጥቀት ለማየት በመቻላችን እነሱም በጣም በጣም ከሚያኮሩ ነገሮች ናቸው። ሌላው በተለይ የተማሪው ንቅናቄ ጀምሮ የዚህ የአብዮቱን የመሩት የጀመሩት ወይም ደግሞ በአብዮቱ የተባረሩ ሰዎች ግለ ታሪካቸውን በሕይወት እያሉ ጽፈው በጥሩ ሁኔታ ለሕዝቡ ማቅረብ በመቻላችን ሌላው ነው። ፓርቲ ሳንወግን ወገናዊ ሳንሆን ባላንጣ የሆኑ ሰዎች የተለያየ ሀሳብ እንደ ግለሰብ እኔ ራሴም አልቀበለውን ወይም ደግሞ እንደ ድርጅት እንደ ትልቅ ድርጅት ሁሉንም አቅፈን ተጻራሪ የሆኑ ተቃራኒ የሆኑ በራሳቸው የሚሟገቱ ድምጾችን እንደየግለ እይታቸው ማቅረብ መቻላችን የድርጅታችንንም ማደግ ያሳየናል እና እንደዚህ አይነት ነገሮቹ እነዚህ ህን የመሳሰሉት መጽሐፎች እከሌ የሚባል አንድ ወጥ አይደለም። አንድ መጽሐፍ ወይም ደግሞ አንድ ስራ አይደለም። የጸሐይ ትልቁ ነገር እነዚህ የተለያዩ ነገሮች ናቸው። ያንን የሚያሳዩት ሌላው አሁን እያደረግን ያለ ነው። ለምሳሌ ፕሮፌሰር ዶናልድ ሌቪን ከማረፋቸው በፊት ኢንተርፕሬቲንግ ኢትዮጵያ የሚል በስራ ላይ ኢትዮጵያ ከመጡ ከማረፋቸው በፊት የጻፏቸውን የተለያዩ በጣም ጥልቀት ያላቸው የጥናት ስራዎች ቻቸውን በአንድ መጽሐፍ አድርገን ጨርሰን ነው ያረፉት። እና አሁን እንደ እሱ አይነት ብዙ መጽሐፎችን እየሰራን ነው በህይወት ካሉ ምሁራኖች ጋር። ያ ሀሳብ ምንድን ነው? ኢትዮጵያውያን ተማሪዎች የእነሱን ስራ ለማግኘት በየውጭ ሀገር ባለ ዩኒቨርስቲዎች ውስጥ ፍለጋ ውስጥ መባከን የለባቸውም። እነዚህ መጽሐፎች በአንድ ጥራዝ ተዘጋጅተው ሊያነቧቸው፣ ሊጠቀሙባቸው የነገን ስራ ደግሞ እንዲሰሩባቸው፣ እንዲፈጥሩ፣ እንዲያመቻቸው ያንን እያደረግን ነው ያለ ነው እና በወጡት እንደምንደሰት ሁሉ አሁን ደግሞ ገና ለህዝቡ ያልቀረቡ እየሰራን ያለ ናቸው። በጣም በጣም ጥሩ ጥሩ መጽሐፎች የበለጠ ያነቃቁናል። በተለይ ካሁን በኋላ የምናወጣቸው ብዙ መጽሐፎች አሉ። አንደኛው በኢትዮጵያ ፊሎዞፊ ላይ ያሉ ስራዎች ናቸው። ሌሎቹ ደግሞ በጣም ብዙ ቁጥራቸው የበዛ የአማርኛ መጽሐፎችን እየሰራን ያለ ነው። የልጆች መጽሐፍ ቅድም እንዳልኩት እንደዚሁ እየሰራን ያለ ነው እና እነዚህ ሁሉ ባለፈው ኮርተን እንዳንተነፍስ ያደርገናል። ምክንያቱም እጃችን ላይ ያለው ገና ለህዝቡ ያልወጣው ነገር አሁን እያስደሰተ ጊዜያችንን የሚወስደው እሱ ነው እና ባለፈው ደስ እንዳለን ሁሉ በሚቀጥለው ግን የበለጠ ደስ እንደሚለው ውስጣችን ያለው ስሜት ስለዚህ ጻ አሳታሚ ድርጅት ሰላሳኛው ወይም አርባኛውን አመት በሚያከብርበት ወቅት ከምን ደረጃ ላይ ደርሶ ይገኛል? የዛሬ አስተዋጽኦቹስ እንደምን ይታወሳሉ ብለ ታስባለህ? የሃዋርድ ዩኒቨርስቲ ፕሬስ የተዘጋው ከሰላሳ ዘጠኝ አመት በኋላ ነው። በሰላሳ ዘጠኝ አመት ውስጥ አንድ መቶ ሰባ አራት መጽሀፍ ነው ያሳተሙት። ፀሐይ አሳታሚ ድርጅት ሀያኛ አመታችንን ነው አሁን ገና እያከበርን ያለ ነው። ከሀያ ውስጥ የመጀመሪያው አራት አመት መጽሐፍ አልታተመበትም። ከአንድ በስተቀር ለአራት አመት ቆሞ ነው ከዛ በኋላ የጀመረው። ስለዚህ አስራ ስድስት አመት ነው ሙሉ የስራ ዘመን የነበረው ማለት ነው። በአስራ ስድስት አመት ነው መቶ ሀምሳ መጽሐፍ የታተመው አንደኛ እሱ ነው። ሁለተኛው ደግሞ ትልቁ ነገር ኢትዮጵያን ለሚያክል ሀገር ኢትዮጵያ እንወዳለን፣ ኢትዮጵያን ታሪክ ለማስቀመጥ ታሪክ ላይ የተመረኮዘ ውይይት አድርገን እንድንተማመንና እንድንማማረን ለማድረግ ነው። እንግዲህ ትልቁ ስራችንን ጀምርን አይደለም ያለው። እንደዛ ከሆነ ደግሞ አንድ ድርጅት ወይም አንድ ግለሰብ ወይም አንድ ድርጅት የሚፈጽመው ስራ አይደለም። ልክ እንደ ዱላ ቅብብል ለሚቀጥለው ትውልድ ማቀበል አለብን። ፀሐይ አሁን ያንን ነው እያደረግን ያለ ነው በትልቁ እየሰራን ያለ ነው። እግዚአብሔርም ብሎ እኛም ተሳክቶልን ሰላማዊ የፖለቲካ ምህዳ በሚን በሚኖርበት ጊዜ ለሀገራቸው የሚያስቡ ለሀገራቸው ለትውልዱ መማር የሚሚመኙ ሰዎች ስልጣን በሚይዙበት ጊዜ እነዚህ ያሳተምናቸውን ሁሉ አገር ቤት በየዩኒቨርስቲው በየሰው እጅ እንዲገቡ ሀሳብ አለን። አንደኛ። ሁለተኛ ከዛ በኋላ ደግሞ ምንድን ነው ይህንን የመጽሐፎቹን ህዝቡ ጋር እንዲገባ ከተደረገ በኋላ ህዝቡ ደግሞ ያንን እየተወያየ እንዲያድግበት ለማድረግ የተለያዩ የመወያያ መድረኮችን እየተከፈተ ህዝቡ ይሄንን ታሪክ የበለጠ እንዲያውቀው ማድረግ ነው። ግን ሌላው ትልቁ ነገር አሁን እያደረግን ያለ ነው፣ ምንድን ነው በዚህ በአፍሪካው አካዴሚክ ፕሬስ በሚለው በእኛ ሌላው አሳታሚ ድርጅት ስር ነው እየሰራን ያለ ነው። የአፍሪካ ታሪክ በዓለም ላይ እየተነገረ አይደለም፣ ፈረንጆቹ የሚፈልጉት ታሪክ ነው እየተናገሩ ያሉት። እኛ የአፍሪካ ታሪክን ለመናገር ጽፈን እነሱ ጋር በምንሄድበት ጊዜ እነሱ በሚያዩት መነጽር አስተካክለው ነው የሚያቀርቡት ወይም አጠመው ወይም ቀይረው ነው የሚያቀርቡት እንጂ የምንፈልጋቸው ታሪኮች ብዙ ኢትዮጵያውያኖች የሚፈልጓቸውን ስለ ኢትዮጵያ ታሪክ መጽሐፍ አልቻሉም። እስከዛሬ ድረስ ያንን ለማድረግ ያንን ለመቀየር አንድ መጽሐፍ አሳትመን አይደለም ያንን የምንቀይረው ያንን የምንቀይረው አዲስ ትውልድ የአርታያን ታታሚ ሊሆኑ የሚችሉ ወጣቶችን በትምህርት ታንጸን በማውጣት ነው። ስለዚህ ትልቁ ስራችን አሁን የጀመርነው ትልቁ ስራ ምንድን ነው? ወጣት ኢትዮጵያውያኖችን ከተለያዩ የትምህርት ፊልድ ውስጥ እየሰበሰብን በአርታኢ ስራ ወይም ደግሞ በዲዛይንም ቢሆን በተለያየ የመጽሐፍን ሊያንጹ በሚችሉ ሙያዎች እያስተማርን ለማውጣት ነው ሀሳባችን እና ትልቁ የሆነው እሱ ነው። ምክንያቱም ይሄ አሁን የተጀመረውን ነገር እኛ ለብቻችንን አንጨርሰውም ትውልዶች መስራት ያለባቸው ናቸው። እስካሁን እኛ እንኳን የሰጠምናቸው መጽሐፎች ከእንደገና እነሱ ሪቫይዝ አድርገው ሌላ ኤዲሽኖች መውጣት አለባቸው። ሶስት፣ አራት፣ አምስት እየተባለ መውጣት አለበት። ያንን ደግሞ ለማድረግ የህትመት ሙያውን ታንጸው መውጣት አለባቸው እና ያንን ለመፍጠር ነው ሴንተር ኦፍ ኤክሰለንስ የሚባል ፀሐይ አካዳሚ እያዘጋጀን ያለ ነው። እንግዲህ በዛ ውስጥ የሰርቲፊኬት ፕሮግራሞችን እየሰጠን አሁን ያለንበት ዩኒቨርስቲ ውስጥ ወደ መቶ የሚሆኑ ተማሪዎችን ባለፉት አስር አመታት ውስጥ አስተምረን የተለያየ ቦታ ደርሰዋል። ከነዚህ ውስጥ ጥቂቶቹ ኢትዮጵያውያኖች አሉበት፣ ግን አብዛኛዎቹ የአሜሪካን ልጆች ናቸው። እነዚህ እያንዳንዳቸው የአሜሪካ ልጆች ከእኛ ጋር ተምረው እኛ ጋር ሰርተው የወጡት ስለ ኢትዮጵያ ያላቸው አስተሳሰብና እውቀት በጣም የሚገርም ነው። ያንን ለኢትዮጵያዊ ሙሉ ለሙሉ ለኢትዮጵያዊ ወገኖቻችን ማድረግ እንፈልጋለን፣ እና አሁን ትልቁ ስራችን እሱ ነው የሚሆነው። ለሚቀጥለው አስር አመት ለሚቀጥለው አምስት እና ሀያ አመት ፀሐይ አካዳሚ ተቋቁሞ እነዚህን በግላቸው ብዙ ትምህርት ሊያሳዩ የሚችሉ ወጣቶችን ማትረፍ ነው እቅዳችን። አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ዳይሬክተር፣ ስለ ቃለምልልሱ ምልልሱ እናመሰግናለን። በጣም እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።